የዲደብሊው ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ፣ አንድ የሱዳን ባለስልጣን በከሰላ ግዛት ከወንዙ ውስጥ ከአርባ የሚበልጡ አስከሬኖች መገኘታቸውን አመለከቱ። ሟቾች ከትግራይ ጦርነት ሸሽተው የወጡ ሳይሆኑ እንዳልቀሩ ነው አሶሲዬትድ ፕሬስ የገለጸው። ኒጀር ውስጥ ታጣቂዎች በወታደራዊ ስንቅና ትጥቅ አቅራቢ ኃይል ላይ በከፈቱት ጥቃት ቢያንስ 15 ወታደሮች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። ሌሎች ሰባት ወታደሮችም ተጎድተዋል፣ የገቡበት ያልታወቀም አሉ። ኢራን በደህንነቷ ላይ ለሚቃጣ ማንኛውም ጥቃት ፈጣን ምላሽ እንደምትሰጥ አስጠነቀቀች። ቴህራን ዛሬ ማስጠንቀቂያውን የሰጠችው በእስራኤል መርከብ ላይ ለደረሰ ጥቃት ዩናይትድ ስቴትስ፣ ብሪታንያና እስራኤል ተጠያቂ ካደረጓት በኋላ ነው። ኢትዮጵያ በጃፓኑ ኦሎምፒክስ በሩጫ ውድድሮች የብርና የነሐስ ሜዳሊያዎችን አገኘች። ዜናው በዝርዝር። አንድ የሱዳን ባለስልጣን በከሰላ ግዛት ከወንዝ ውስጥ ከአርባ የሚበልጡ አስከሬኖች መገኘታቸውን አመለከቱ። አሶሲየትድ ፕሬስ ከናይሮቢ በላከው ዜና ባለስልጣኑ ሟቾች ከትግራይ ክልል ጦርነት የሸሹ ሳይሆኑ እንዳልቀሩ ያመለከቱ ሲሆን ገሚሱ በጥይት መመታታቸውን የሚያሳይ ቁስለት፣ ሌሎቹ ደግሞ እጆቻቸው እንደታሰሩ አስከሬናቸው በወንዝ ላይ መንሳፈፉን ገልጿል። ማንነታቸውን እንዳይገለጽ የጠየቁ የሱዳን ባለስልጣን ምክንያተ ሞታቸው በባለሙያዎች ምርመራ መጣራት እንደሚኖርበትም ለዜና ወኪሉ አመልክተዋል። አስከሬኖቹን የተመለከቱ ሁለት ሱዳን ሀምዳያት ውስጥ የሚገኙ ኢትዮጵያውያን የሕክምና ባለሙያዎች ኢትዮጵያውያን ተከዜ በሚሉት ወንዙ ውስጥ የተገኙትን አስከሬኖች መመልከታቸውን ለዜና ወኪሉ አረጋግጠዋል። አስከሬኖቹን አሳስጋሪዎች አስቀድመው የተመለከቱ ሲሆን፣ በየአካባቢው ያሉ ስደተኞች ቢያንስ አስር የሚሆኑትን መቅበራቸውንም አመልክተዋል። እንዲያም ሆኖ አብዛኞቹን አስከሬኖች ለማውጣት በሰሞኑ ዝናብ ወንዙ በመሙላቱ አዳጋች እንደሆነ ነው አሶሴትድ ፕሬስ ምንጮቹን ጠቅሶ ያመለከተው። ኒጀር ውስጥ ታጣቂዎች በወታደራዊ ስንቅና ትጥቅ አቅራቢ ኃይል ላይ በከፈቱት ጥቃት ቢያንስ 15 ወታደሮች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። የኒጀር መከላከያ ሚኒስቴር ዛሬ እንደገለጸው ሌሎች ሰባት ወታደሮችም ተጎድተዋል። ቢያንስ ስድስት የሚሆኑ ወታደሮችም የገቡበት አልታወቀም። ቅዳሜ ዕለት ቲላቤሪ ግዛት ውስጥ ቶሮዲ በተባለ አካባቢ የኒጀር የመከላከያና የጸጥታ ኃይሎች የስንቅና ትጥቅ አቅርቦትን ቦኒ ወደ ተባለች ስፍራ በማጓጓዝ ላይ ሳሉ ነው ጥቃቱ የደረሰው ወታደሮቹ ላይ ጥቃት ያደረሱት ጽንፈኛ ታጣቂዎች እንደሆኑና የኒጀር መከላከያ ና የጸጥታ ኃይሎች በአውሮፕላን በመታገዝ ጥቃት አድራሾቹን ለመያዝ አካባቢውን እያሰሱ መሆናቸውም ተገልጿል ራሱን እስላማዊ መንግስት ከሚለው ቡድንና ከአልቃይዳ ጋር ትስስር ያላቸው ጽንፈኛ ቡድኖች ኒጀር ከማሊና ቡርኪና ፋሶ ጋር በምትጎራበትባቸው የድንበር አካባቢዎች እንደሚንቀሳቀሱ አሶሲትድ ፕሬስ በዜናው ጠቅሷል። ኢራን በደህንነቷ ላይ ለሚቀጣ ማንኛውም ጥቃት ፈጣን ምላሽ እንደምትሰጥ አስጠነቀቀች። ቴህራን ዛሬ ማስጠንቀቂያውን የሰጠችው በእስራኤል መርከብ ላይ ለደረሰ ጥቃት ዩናይትድ ስቴትስ ብሪታንያና እስራኤል ተጠያቂ ካደረጓት በኋላ ነው። የኢራን የውጭ ጉዳይ ቃል አቀባይ ሰኢድ ካቲብ ዛዲግ እስላማዊት ኢራን ሪፐብሊክ ደህንነቷና ጥቅሞቿን ለመከላከል አታመነታም። በመሆኑም ለማንኛውም ጀብደኝነት ፈጣንና ጠንካራ ምላሽ ትሰጣለች ማለታቸውን ሮይተርስ በዘገባው ጠቅሷል። ቃል አቀባዩ አክለውም የተምታታና ተንኳሽ ያሉት የብሪታንያ የውጭ ጉዳይ ሚኒስቴር በኢራን ላይ መሰረተ ቢስ ክስ ማቅረቡ እንዲሁም የአሜሪካ የውጭ ጉዳይ ሚኒስቴር ያንኑ መድገሙ እጅግ ያሳዝናል ማለታቸውም ተዘግቧል። ኢራን በኦማን የባህር ዳርቻ አንድ የብሪታንያና አንድ የሮማኒያ ዜጋ የሆኑ የመርከብ ላይ ሰራተኞች በተገደሉበት ጥቃት በምንም መልኩ አልተሳተፍኩም እያለች ነው። አሜሪካና ብሪታንያ ንብረትነቱ የጃፓን የነዳጅ ዘይጫኝ የሆነና ከእስራኤሉ የባህር መጓጓዣ ዞዲያጋ አብሮ የሚሰራውን መርከብ ለደረሰበት ጥቃት አጸፋ ለመመለስ ዝተዋል። መርከቡ በሰው አልባ አውሮፕላን ጥቃት እንደደረሰበት ነው የተገለጸው። ኢራንን በጥቃት አድራሽነት የጠረጠረችው ብሪታንያ በለንደን የኢራንን አምባሳደር ዛሬ ጠርታ ማነጋገሯ ተሰምቷል። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። የአፍጋኒስታን ፕሬዝደንት በሀገሪቱ ጥቃትና አመጽ ለመባባሱ ዩናይትድ ስቴትስ ወታደሮቿን ፈጥና ማስወጣቷ ምክንያት ነው ሲሉ ወቀሱ። ፕሬዚዳንት አሽራፍ ጋኒ አሁን አስተዳደራቸው የየክፍለ ሀገራቱና ዋና ከተሞች በታሊባን ኃይሎች እጅ እንዳይወድቁ ትኩረት አድርጎ እየሰራ መሆኑንም ገልጸዋል። ታሊባን የዛሬ 24 ዓመት የነበረው አይደለም ያሉት ጋኒ ባለፉት ሶስት ወራትም ያልተጠበቀ ነገር በሀገሪቱ እየደረሰ መሆኑን በመግለጽ ያለም አቀፉ ኃይል ድንገት ለመውጣት መወሰኑን ተችተዋል። አሁን ላለው ሁኔታ መንስኤው በድንገት የዓለም አቀፉን ኃይል ለማስወጣት የተደረሰው ውሳኔና እርምጃ ነው። የአሜሪካን ፕሬዚደንት የራሳቸው ውሳኔ በመሆኑ ውሳኔያቸውን እንደማከብር ነግሬያቸዋለሁ። ሆኖም ውሳኔያቸው መዘዝ እንደሚኖረው የዚህ አስተዳደር አደጋዎች ደግሞ ለአፍጋኒስታንም እንደሚተርፍ አውቅ ነበረ። ከዚህም ሌላ የአፍጋኒስታን ፕሬዝደንት በዋሽንግተን መሪነት በችኮላ በመንግስትና በታሊባን መካከል የተካሄደው የሰላም ድርድር ሂደት ያልተሳካ ብቻ ሳይሆን በአፍጋኖች መካከል ጥርጣሬና ግራ የመጋባት ስሜት ማስከተሉን ለሀገሪቱ ፓርላማ ተናግረዋል። የታሊባን ታጣቂዎች ትናንት ምሽት የላሽካርጋህ፣ ካንዳሃርና ሄራትን ዋና ከተሞች ለመያዝ ጥቃት ማድረሳቸውን የተገለጸው። በሳምንቱ መጨረሻ በተካሄደ ከባድ ውጊያም በሺዎች የሚቆጠሩ ሲቪል ነዋሪዎች አካባቢያቸውን ጥለው ሸሽተዋል። የአፍጋን ኃይሎች በዛሬው እለትም የመጀመሪያው ዋና ከተማ የተባለ በታሊባኖች እጅ እንዳይገባ ለመከላከል እየተዋጉ መሆኑን የፈረንሳይ የዜና ወኪል ዘግቧል። የአሜሪካ ወታደሮች ከ20 ዓመታት ገደማ ቆይታ በኋላ አፍጋኒስታንን ለቀው ከወጡ ካለፈው ግንቦት ወር መጀመሪያ ወዲህ ታጣቂዎች የሚያደርሱት ጥቃት እየተባባሰ ማምጣቱ እየተነገረ ነው። ቱርክ በመዝናኛ የባህር ዳርቻው አቅራቢያ በሚገኝ ጫካ የተነሳውን የሰደድ እሳት ለማጥፋት እየታገለች ነው። ካለፈው ሳምንት ረቡዕ ጀምሮ በበርካታ አካባቢዎች የተነሳው እሳት ለእረፍት በስፍራው የነበሩ ቱሪስቶች ከቦታው በጀልባዎች አማካኝነት ፈጥነው እንዲሸሹ አስገድዷል። ስድስት ቀናትን ያስቆጠረው ሰደድ እሳት እስካሁን ቢያንስ ለስምንት ሰዎች ሕልፈተ ሕይወት ምክንያት የሆነ ሲሆን በአካባቢው የሚገኙ ነዋሪዎችም ከቤታቸው እንዲፈናቀሉ አድርጓል። አሶሲየትድ ፕሬስ እንደዘገበው የበርካቶቹም ቤትና የከብት እርባታቸው በእሳቱ ወድሟል። የቱርክ የእርሻና የደን ሚኒስትሩ ትናንት እንደተናገሩት ካለፈው ረቡዕ አንስቶ በሰላሳ ሁለት ክፍለ ሀገራት ውስጥ ነው ሰደድ እሳት የተነሳው። በየስፍራው ከተነሳው 129 ሰደድ እሳት ውስጥ መቶ ሀያ ሁለቱም መቆጣጠር እንደተቻለ የቱርክ ፕሬዚደንት የኮሚኒኬሽን ጉዳዮች ዳይሬክተር ዛሬ መግለጻቸውን የጀርመን የዜና ወኪል ዲፒኤ ዘግቧል። በተመሳሳይ የቱርክ ጎረቤት የሆነችው ግሪክም በሁለት ቦታ የተነሳና ሰፊ አካባቢ ያካለለ የሰደድ እሳትን ለመቆጣጠር እየታገለች ነው። ግሪክ ላይ የሙቀት መጠኑ 45 ዲግሪ መድረሱ የተገለጸ ሲሆን በአጠቃላይ በደቡባዊ የአውሮፓ ሀገራት ግሪክና ስፔን የተጠናከረው የሙቀት ማዕበል ቱርክ ላይ ለተከሰተው ሰደድ እሳት አባባሽ ሳይሆን እንዳልቀረ ይገመታል። በመጨረሻም ስፖርት። ጃፓን ውስጥ እየተካሄደ ባለው የጎርጎሮሳዊ ዓመት 2020 ኦሎምፒክ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች ዛሬ የብርና የነሐስ መዳሊያዎችን አገኙ። አትሌት ለመቻ ግርማ በ3000 ሜትር የመሰናክል ሩጫ በሁለተኝነት በማጠናቀቅ የብር በሴቶች የ5000 ሜትር ውድድር ደግሞ አትሌት ጉዳፍ ጸጋይ ሶስተኛ በመግባት የነሐስ ሜዳሊያዎችን ለሀገራቸው አስመዝግበዋል። የመሰናክሉ ሩጫ በተለይ በኢትዮጵያና በኬንያ አትሌቶች መካከል ከፍተኛ ፉክክር ይኖራል ተብሎ ቢጠበቅም በአሸናፊነት የወርቅ ሜዳሊያውን ያጠለቀው የሞሮኮ ሱፊያን ኤል ባካሊ ሆኗል። ደረጃው በኬንያውያን ተይዞ የቆየ ሲሆን በተከታታይ ዘጠኝ ጊዜ በአንደኝነት ወርቅ ለሀገራቸው አስመዝግበዋል። ዘንድሮ በቤንጃሚን ኪገን አማካኝነት ኬንያ ነሐስ አግኝታለች። በሴቶች የአምስት ሺህ ሜትር ፉክክር የወርቅ ሜዳሊያውን የወሰደችው ለኔዘርላንድስ የምትሮጠው ትውልድ ኢትዮጵያዊት አትሌት ሲፈን ሀሰን ስትሆን የኬንያዋ ሄለን አቢሪ በሁለተኝነት የብር ሜዳሊያ አግኝታለች። ኢትዮጵያ በጃፓን ኦሎምፒክ እስካሁን የሶስት ሜዳሊያዎች ባለቤት ሆናለች። ቀደም ብሎ ስኬቱን በወርቅ ሜዳሊያ የጀመረው በአስር ሺ ሜትር ሩጫ ሀገሩን በአንደኝነት ያስጠራው አትሌት ሰለሞን ባረጋ ነው። ይህ ዶቼ ቬለ ነው። ከዶቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። አንድ የሱዳን ባለስልጣን በከሰላ ግዛት ከወንዙ እስከ 40 የሚበልጡ አስከሬኖች መገኘታቸውን አመለከቱ። ሟቾች ከትግራይ ጦርነት ሸሽተው የወጡ ሳይሆኑ እንዳልቀሩ ነው አሶሲየትድ ፕሬስ የገለጸው። ኒጀር ውስጥ ታጣቂዎች በወታደራዊ ስንቅና ትጥቅ አቅራቢ ኃይል ላይ በከፈቱት ጥቃት ቢያንስ 15 ወታደሮች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። ሌሎች ሰባት ወታደሮችም ተጎድተዋል፤ የገቡበት ያልታወቀም አሉ። ኢራን በደህንነቷ ላይ ለሚቃጣ ማንኛውም ጥቃት ፈጣን ምላሽ እንደምትሰጥ አስጠነቀቀች። ቴሄራን ዛሬ ማስጠንቀቂያውን የሰጠችው በእስራኤል መርከብ ላይ ለደረሰ ጥቃት ዩናይትድ ስቴትስ ብሪታንያና እስራኤል ተጠያቂ ካደረጓት በኋላ ነው። ኢትዮጵያ በጃፓኑ ኦሎምፒክስ በሩጫ ውድድሮች የብርና የነሐስ ሜዳሊያዎችን አገኘች። ዜናው በዚሁ አበቃ።